ጀርመን ከኦስትሪያ በምትዋሰንበት የድንበር አካባቢ የቁጥጥር ኬላዎችን በማቆም በወቅታዊው የስደተኞች ቀውስ ላይ የአቋም ለውጥ አምጥታለች። ከሳምንት በፊት የጀርመኗ መራሔተ መንግስት አንጌላ ሜርክል የአገሪቱን ድንበር ለተገን ጠያቄዎች ከከፈቱ በኋላ የተከሰተው የስደተኞች ጎርፍ ያሳሰበው መንግስት ፍተሻና ቁጥጥር እንዲደረግ ለፖሊስ ትዕዛዝ አስተላልፏል። ካለፈው ወር መገባደጃ ጀምሮ ከ60 ሺህ በላይ ስደተኞች ወደ ጀርመኗ ሙኒክ ከተማ ደርሰዋል። ተገን ጠያቂዎቹ በሙኒክ የባቡር ጣቢያ እስከመተኛት መገደዳቸው ሁኔታው ለከተማዋም ሆነ በአጠቃላይ ለጀርመን ከአቅም በላይ ለመሆኑ ጠቋሚ ነው ተብሏል። የድንበር ቁጥጥሩ ከተጀመረ በኋላ 30 ህገ ወጥ የሰዎች አዘዋዋሪዎችና ዘጠና ስደተኞች በቁጥጥር ስር መዋላቸውን የጀርመን ፖሊስ ቃል አቀባይ ተናግረዋል። የጀርመን አገር ውስጥ ጉዳይ ሚኒስትር ቶማስ ደ ሚዚየር እርምጃው ለአገሪቱ ደህንነት አስፈላጊ መሆኑን ተናግረዋል። የዚህ እርምጃ ዓላማ አሁን ወደ ጀርመን በመጉረፍ ላይ የሚገኘውን ስደተኛ መገደብና የጉዞውን ሂደትም የተስተካከለ እና በአግባቡ መቆጣጠር የሚያስችል ማድረግ ነው። ይህ ለጸጥታ ጥበቃም አስፈላጊ ነው። የሸንገን ስምምነትም በግልጽ ያስቀመጠው ይህንን ነው ausdrücklich ወቅታዊውን የስደተኞች ቀውስ 28ቱ የአውሮፓ ህብረት አባል ሀገራት በተለይም ምስራቃውያኑ በፍትሃዊነት ለመከፋፈል ያሳዩት ቸልተኝነት አሰላጭቷታል። አገሪቱ በርስ ጦርነት ለሚሸሹት ሶራውያንና የሌሎች ሀገራት ተገን ጠያቂዎች ተመራጭ መዳረሻ ነች። የድንበር ቁጥጥር ውሳኔውን ተግባራዊ ለማድረግ ከፍተኛ ቁጥር ያለው የፖሊስ ሰራዊት በጀርመንና ኦስትሪያ ድንበር አካባቢ ቁጥጥሩን ጀምሯል። በሁለቱ አገሮች መካከል የነበረው የባቡር ምልልስ ለ12 ሰዓታት ቆሞ ነበር። ከቼክ ሪፐብሊክና ፖላንድ ድንበር አቅራቢያም ድንገተኛ ፍተሻ ይደረጋል ተብሏል። ባለፉት 9 ወራት ብቻ 450 ሺህ ተገን ጠያቂዎች ወደ ጀርመን ገብተዋል። እስከ መጪው ጥር ወር ድረስ ቁጥሩ ከዚህ በበለጠ ያሻቅባል የሚል ስጋት በመላ አውሮፓ ይደመጣል። የመንግስት ውሳኔ በስደተኞች ለተጨናነቀችው ለደቡብ ጀርመኗ የባየርን ፌዴራዊ ግዛት ጠቅላይ ሚኒስትርና የጀርመን ክርስቲያን ሶሻል ፓርቲ የበላይ ሆርስት ዜሆፈር እፎይታ የሰጠ ይመስላል። በባየርና አሳሳቢነት ይህ የድንበር ቁጥጥር በመጀመሩ በጣም ደስተኛ ነኝ። ይህ ለመላው ዓለምና ለጀርመን ፌዴራል ሪፐብሊክም ትልቅ መልእክት ያስተላልፋል። ውሳኔው ለምን ያህል ጊዜ ገቢራዊ እንደሚሆን የአገር ውስጥ ጉዳይ ሚኒስትሩ ያሉት ነገር የለም። ምንም ይሁን ምን በቶማስ ደሚዚየር በኩል የተደመጠው ውሳኔ ጀርመን ለመግባት ለሚያልሙት ተገን ጠያቂዎች የመርዶ ያክል ነው። የጀርመንን ውሳኔ ተከትሎ ኦስትሪያና ስሎቫኪያ ወደ አውሮፓ የሚተሙትን ስደተኞች ለመቆጣጠር የድንበር ቁጥጥር እንደሚጀምሩ አስታውቀዋል። ሃንጋሪ ከሰርቢያ የምትዋሰንበትን የድንበር አካባቢ በሽቦ አጥር ከመከለሏ በተጨማሪ ወታደሮች ማሰማራቷን ሬውተርስ ዘግቧል። በወቅታዊው የስደተኞች ቀውስ ላይ ለመምከር በብራስልስ የከተሙት የአውሮጳ ህብረት አባል አገራት የአገር ውስጥ ጉዳይ ሚኒስትሮች ለችግሩ ሁነኛ መፍትሄ መዘየዳቸው ከጅማረው ጥያቄ ውስጥ ወድቆ ነበር። የጀርመን አገር ውስጥ ጉዳይ ሚኒስትር ቶማስ ደሚዚየር ከጉባኤው በፊት ከአንዳች የመፍትሄ ሀሳብ ስለመድረሳችን እርግጠኛ አይደለሁም ሲሉ ተናግረዋል። የብሪታንያ አገር ውስጥ ጉዳይ ዋና ጸሐፊ ቴሬሳ ሜይና የስሎቫኪያ አቻቸው ሮበርት ካሊናክ ወደ አውሮፓ የሚተሙትን ስደተኞች በድርሻ የመከፋፈሉን ሀሳብ አጥብቀው እንደሚቃወሙት ከጉባኤው በፊት ተናግረዋል። የጀርመን መንግስት ከድንበር ቁጥጥሩ በኋላም ተገን ጠያቂዎች ወደ አገሪቱ መግባት እንደማይከለከሉ፣ ነገር ግን እንደቀደመው ሳይሆን በጥብቅ ስርዓት እንደሚሆን አስታውቋል። ጊዜያዊ የድንበር ቁጥጥር ድንበርን መዝጋት አይደለም በማለት የተናገሩት የመራሂተ መንግስት አንጌላ ሜርክል ቃል አቀባይ ስቴፈን ዛይበርት፣ ነገር ግን የፀጥታ ተቆጣጣሪዎች ወደ አገሪቱ የሚገቡ ሰዎችን ማንነት ማጣራት እንደሚኖርባቸው ተናግረዋል። ይህ በእንዲህ እንዳለ ሃንጋሪ ስደተኞችን ያለምንም ምዝገባ በአውቶቡሶች ወደ ኦስትሪያ እየላከች መሆኑን የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን አስታውቋል።